ረከብኪ ጸጋ መንፈስ ቅዱስ አደረ ላዕሌኪ ዋይለ ልሁ ጸለለኪ ኦ ማርያም አማን ወረርኪ ቅዱሰ መድኅኑ ለኩሉ ዓለም መፃ ዋዳነነ ሰአሊ ለነ ቅዱስ